የዘመኑ የተቀላጠፈ የቴክኖሎጂ አገልግሎት በተለይ እንደ ኢትዮጵያና ኤርትራ ላሉ ሀገራት ምን ያህል ጠቃሚ ይሆን በሚል አንድ ባለሙያ አነጋግሬያለሁ። ዩናይትድ ስቴትስ ውስጥ በቺካጎ ክፍለ ግዛት ኢሊኖይ ዊሊያም ሬኒ ሃርፐር ኮሌጅ የኢኮኖሚክስ ዲፓርትመንት ኃላፊና የምጣኔ ሀብት መምህር ፕሮፌሰር ጌታቸው በጋሻው ቀደም ባሉ ጊዜያት በስልክና በቴሌግራም ቀጥለውም በሐዋላ ሰጪ ተቋማት የሚሰጠው አገልግሎት ከጊዜ ወደ ጊዜ መሻሻሉን ገልጸው ወጪ እንዳለውም አብራርተዋል። የቀደመው የሐዋላ አገልግሎት ወጪ ብቻ ሳይሆን ጊዜንም ይሻማል ይሉና የሞባይሉን ጠቃሚነት ያብራራሉ። ጊዜ ብቻ ሳይሆን የሚጠፋው ደግሞ ወጪ አለው። አሁን በዌስተርን ዩኒየን በመኒግራምም ገንዘቡን ለመላት የተወሰነ ኮሚሽን ይከፈላል። ስለዚህ አሁን ይሄ የተጀመረው ሞበው ማለት በዚህ በስልክ አንድ ሰው እዚህ ቁጭ ብሎ ለአክስቱ፣ ወይም ለእናት አባቱ፣ ለወንድ ምህቱ በሚልክበት ጊዜ አንዱ አካውንት ወጥቶ እዛ ለተቀባዩ ቶሎ በእጁ ስልክ ሲደርስለት ያን የሆኑ ቶሎ ሄዶ ከአንዱ ባንክ ገንዘቡን አውጥቶ ስራ ላይ ለመጠቀም ለችግራቸው ፈጣኝ ደራዥ ለአገሪቱም ገንዘብ እንቅስቃሴ ፍጥነትን በመስጠት ይረዳል ማለት ነው። እና በጣም ጥሩ ነው። ገንዘቡ በህብረተሰቡ ውስጥ በፍጥነት እንዲንሸራሸርም ቴክኖሎጂው የላቀ ድርሻ አለው። እንደ ምጣኔ ሀብት ምሁሩ ማብራሪያ፣ የአንድ አገር ኢኮኖሚ የሚያድገው የገንዘቡ መጠን ብቻ ሳይሆን ቁጥሩ ብቻ ሳይሆን ያ ገንዘብ በህብረተሰቡ ውስጥ እጅ የሚቀያየርበት ወይም የሚሸራሸርበት ፍጥነት ስፒድ፣ እሱ ነው አንዱ የሚረዳው ገንዘብ ሰው እጅ በጣም ሲዘዋወር ቶሎ እቃዎችን፣ ሸቀጦችን ገዝቶ ለመጠቀም ገንዘቦችን ለማስተላለፍ ከአንዱ እጅ ወደ ሌላው ለማስተላለፍ አመቺ ሲሆን ኢኮኖሚውን ጥሩ ለመስራት ይችላል ማለት ነው። እና ስለዚህ በአጠቃላይ ለአገር እድገት የሚያስብ መንግስት ቢኖር ይሄን የገንዘብን አጠቃቀም ለአገር የኢኮኖሚ እድገት ማንቀሳቀሻ እንዲሆን ለማድረግ የሚፈልግ መንግስት ቢኖር ይሄ ጥሩ ነው። እንግዲህ ላለፉት አስራ ስድስት ዓመታት በዩናይትድ ስቴትስ የኖሩት የሐዋላ ተጠቃሚ አቶ ሙሉቀን ተስፋዬ ከዳላስ ቴክሳስ፣ የቴክኖሎጂው ጠቃሚነት እንዳለ ሆኖ የደህንነቱ ጉዳይም ያሳስባቸዋል። ይሄ ከሞባይል ወደ ሞባይል ገንዘብ ማስተላለፍ በዓለም ደረጃ በጣም ጠቃሚነትም አለው። ፈጣን የገንዘብ ማስተላለፍ የያዘዴ ነው ማለት ይቻላል። ካደጉትም ካላደጉትም ሀገሮች ገንዘብን በቀጥታ ማስተላለፍ የምትችልበት በጣም የተሳካ ቴክኖሎጂ ነው ብለን ካየን እነዚህ የኢንተርኔት ሰርገው ገቦች ከአንደኛው አካውንት የማይሰርኩበት ሁኔታ በምን ደረጃ በእርግጠኝነት የተቆለፈ ነው የሚለውም ማየቱ አስፈላጊ ነው እንጂ ይሄ ከአንድ ሞባይል ወደ ሌላው ሞባይል በቀጥታ ገንዘብ ማስተላለፍ ትልቅ የቴክኖሎጂ ውጤት ነው ብዬ ልማሁ። በዲጂታል የሞባይል ዝውውር አማካኝነት ዓለም አቀፍ የገንዘብ ልውጦችን በቀጣይ ዓመታት ለመቆጣጠርም ካምፓኒው አልሟል። ከባንክ አገልግሎት ጋር በቀላሉ መገናኘት የማይችሉ የአፍሪካ ታዳጊ አገሮች በፈጣንና ዝቅተኛ ወጪ አገልግሎቱን ያገኛሉ እያለ ነው ካምፓኒው። ለዶች ብለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።